ሰላም እንዴት ዋላችሁ? ከዛሬ ዜና ጋር ነው ብሰው፣ በሶስት ሳምንት ውስጥ ለሁለተኛ የብላዛርድ ማስጠንቀቂያ ዝግጅት እያደረገች ነው። ማስጠንቀቂያ ዛሬ ማታ በስድስት ይጀምራል እስከ ነገ ስድስትም ይቀጥላል። አርብ ተንብያ በሁለት ቀናት ውስጥ ከሶስት እስከ ስምንት እንች ይጠበቃል ብለዋል። በነፍስ ንፋሱ በሰዓት እስከ ስልሳ ማይል ይደርሳል ብለውም ይታወቃል። ሶስት ወይ አምስት እንች ሊያገኝ ይችላል ብለዋል። የኔብራስካ መራጮች ዛሬ በመንግስት አዳራሻቸው ውስጥ ለህግ አብጫዎች ባቀረቡት በጎፊ ሪኬት አዲስ የንብረት ግብር ፕሬዝባል መሰረት በሚቀጥለው አመት የአካባቢ መንግስት ውጪ መገደብ ይችላል እንደሆነ መውሰን ይችላሉ። የዳጉታ ከዋኔ የጤና ባለስልጣናት በኮቪድ 19 ክትባቶች ለመቀበል በሚቀጥለው ምዕራፍ ላይ ናቸው። የጤና መመሪያ ዕድሜያቸው ስልሳ አምስት እና ከዚያ በላይ ለሆኑ አዋቂዎች ቀጠሮ በመያዝ ላይ ይገኛሉ። በአብዛኞቹ በነበራስካ አካባቢዎች ቀጣይ የክትባት ክፍል በካቲት መጀመር ይጀምራል ተብሎ ይጠበቃል። 1550 አዳዲስ ተጠቂዎች ዛሬ የተያዙ ሲሆኑ፣ በአጠቃላይ አየር ውስጥ የተያዙ ሰዎች ሶስት መቶ ሺህ በላይ ናቸው። ሪፖርቱ በውድበሪ ከሆኔ አምስት ሰዎች የተያዙን ጨምሮ ነው፣ ተጨማሪ 19 ሰዎችም ሞተዋል። የአይዋ ርዕሰብ ጤና ማህበራዊ በአይዋ ካፒታል ላይ ጭንብላ እንዲፈለግ እና እንደ ልብስ ለክልሉ ህግ አውጪዎች ደብዳቤ ልኳል። የህግ አውጪዎቹ ስብሰባ ሰኞ የተጀመረ ሲሆን አንዳንድ ጎ ቪስትሮች እና የሪፐብሊካን ህግ አውጪዎች ጭንብላ አናደርግም ብለው ነገሩ ነበር።